ወደ አስመራ የተጓዘው የኢትዮጵያ የባህል ቡድን ባህላዊ ትዕይንቱን በከረን ካሳየ በኋላ ምጽዋ ገብቷል። ከረን እንደደረሰም ከምጽዋ እንደደረሰም ደማቅ አቀባበል የጠበቀው የባህል ቡድን የራት ግብዣ ተደርጎለታል። የጃኖ ሙዚቃ ቡድን ትናንት አስመራ የገባው በባህል ቡድኑ ተቀላቅሏል። የአስመራው ዘጋቢያችን ብርሃነ በርሄ የትናንቱን የቡድኑን ከረን የሙዚቃ ትዕይንት ተከታትሎ ተከታዩን አድርሶናል በኢትዮጵያ የባህልና ቱሪዝም ሚኒስቴር ዴኤታ ወይዘሮ ብዙነሽ መሠረት የተመራው አምሳ አራት አባላቶችን የያዘው የኢትዮጵያ የባህል ቡድን ዛሬ ታህሳስ ስምንት አመሻሽ ላይ በከረን ከተማ የመጀመሪያ ዝግጅቱን ለህዝብ አቅርበዋል። በከረን ስታዲየም በተደረገው ባህላዊ ዝግጅት ላይ አንጋፋና ታዋቂ ዘፋኞች፣ ሙዚቀኞች፣ ተወዛዋዦች፣ መካከለኛና ወጣት ድምፃውያን የድሮ ዘፈኖችንና ብሔር ብሔረሰቦች የሚያንጸባርቁ የተለያዩ ባህላዊ ዘፈኖችን ለህዝብ አቅርበዋል። በዝግጅቱ መክፈቻ ላይ ንግግር ያሰሙት የዞባ አንሰባ አስተዳዳሪ አቶ አሊ መሐመድ የባህል ቡድኑን እንኳን ደህና መጣችሁ ካሉ በኋላ ከዘመናት በኋላ በኢትዮጵያ ሰላም የሚፈልግ መሪ በመወለዱ በሁለቱ አገራት መካከል ሰላም እንደተፈጠረ በመግለጽ ሰላሙን እንዲቀጥልና ከሁለቱ አገራት ባለፈም በመላው አፍሪካ ሰላም እንዲሰፍን ተመኝተዋል። የኢትዮጵያ የባህልና ቱሪዝም ሚኒስትር ዴኤታ ብዙነሽ መሰረት በበኩላቸው በሁለቱ አገራት መካከል የተጀመረው የባህል ትስስር መድረክ ላይ ቡድኑን መርተው በመምጣታቸው የተሰማቸውን ክብርና ኩራት በመግለጥ ለተደረገላቸው ከፍተኛ አቀባበል ምስጋናቸውን አቅርበዋል። ሚኒስትሯ በመቀጠል ይህ በሁለቱ ሀገራት የሚካሄደው የባህል ትስስር በሁለቱ ሀገራት መካከል የተጀመረው የሰላም ግንኙነት ወደ ላቀ ደረጃ እንደደረሰ የሚያሳይና ከዛም አልፎ በዓለም የተመሰከረለት እንደሆነ የሚያረጋግጥ ታሪካዊ የባህል የልምድ ልውውጥ እንደሆነ ተናግረዋል። በሁለቱ ሀገር ታላላቅ መሪዎች በክቡር ፕሬዚዳንት ኢሳያስ አፈወርቂና በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ፋና ወጊነት የተጀመረው የሁለቱ ሀገር ህዝቦች ግንኙነት እያደገ መምጣቱ ዛሬ የምናደርገው የህዝብ ለህዝብ ትስስር መድረኮች ይህንኑ ግንኙነት ወደ ላቀ ደረጃ ለማሸጋገር የተጀመሩ ጥረቶች ፍሬ እንዳፈሩ ትልቅ ማሳያ ከመሆኑን ባሻገር የሁለቱ ሀገሮች የሰላም ፈላጊነትና በዚህም በመጣ ውጤት በዓለም አደባባይ በተመሰከረበት ማግስ የሚካሄድ ዝግጅት በመሆኑ እጅጉን ታሪካዊ ያደርገዋል። በባህላዊ ዝግጅቱ ላይ የተሳተፉ የከረን ከተማ ነዋሪዎች በበኩላቸው የኢትዮጵያ የባህል ቡድን የመጀመሪያ ዝግጅቱን በከረን በማካሄዱ ትልቅ ክብርና ደስታ እንደተሰማቸው እና እንዲህ አይነት የባህል ዝግጅት በሁለቱ አገራት መካከል የተጀመረውን የሰላም ግንኙነት ይበልጥ የሚያጠናክር እንደሆነ ለቪኦኤ ተናግረዋል። የብሔራዊ ቲያትር ድምፃዊ ካሳ ከበደ በበኩሉ በኤርትራ ሕዝብና መንግሥት የተደረገላቸው ቤተሰባዊና ወንድማዊ አቀባበል እንዳስደሰታቸው ተናግረዋል። በከረን በተደረገው ባህላዊ ዝግጅት የዞባ አንሰባ አስተዳዳሪና የመንግሥት የሥራ ኃላፊዎች፣ የኢትዮጵያ የባህልና ቱሪዝም ሚኒስቴር ዴኤታ ብዙነሽ መሠረት፣ በኤርትራ የኢትዮጵያ አምባሳደር ሬድዋን ሁሴን እንዲሁም በሺዎች የሚቆጠሩ ከከረንና አካባቢዋ የመጡ ተሳታፊዎች ተገኝተዋል። የኢትዮጵያ የባህል ቡድን ማክሰኞ ከረን ሲገባ ከፍተኛ አቀባበል የተደረገላቸው ሲሆን በከረን አካባቢ በተደረገው የሁለተኛ የዓለም ጦርነት ሕይወታቸውን ያጡ የእንግሊዝና የጣሊያን ወታደሮች የመቃብር ስፍራን ተዘዋውረው አይተዋል። ምሽት ላይ በተደረገው የእንኳን ደህና መጣችሁ የእራት ግብዣ ላይ የቤኒፈር ባንድ የተለያዩ የኤርትራ ባህላዊ ዘፈኖችን እንዲሁም ውዝዋዜዎችን አቅርበዋል። ሰኞ ምሽት በአስመራ ፓላስ በተደረገው የእንኳን ደህና መጣችሁ የራት ግብዣ ላይ የኢትዮጵያ የባህልና ቱሪዝም ሚኒስትር ዴታ ወይዘሮ ብዙነሽ መሰረት ከረጅም ጊዜ ዝግጅት በኋላ በኤርትራ የሚደረገው ባህላዊ ዝግጅት በሁለቱ አገራት መካከል አስቀድሞ የተጀመረውን የባህል ልውውጥን ተከትሎ የሚደረግ ዝግጅት መሆኑን በመጥቀስ የሁለቱ አገራት ግንኙነት በማህበራዊና ኢኮኖሚያዊ በኩል ከዚህ በላይ ተጠናክሮ እንደሚቀጥል እምነት እንዳላቸው ገልጠዋል። በወጣው መርሃ ግብር መሰረት የኢትዮጵያ የባህል ቡድን ነገ ሐሙስ ወደ ምጽዋ በመጓዝ አርብ በምጽዋ ባህላዊ ዝግጅት ያቀርባል። ብርሃነ በርሀ ለአሜሪካ ድምፅ ከከረን